የትጥቅ ትግል ማቆሙን ከአንድ ወር በፊት ያስታወቀው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት አባላትና አመራሮች በትግራይ ክልል መጥተው በሰላማዊና ህጋዊ መንገድ እንዲሳተፉ የክልሉ መንግስት ጥሪ አቅርቧል። የትግራይ ብሔራዊ ክልል መንግስት ባወጣው መግለጫ በክልሉ መጥተው የፖለቲካ ኃይሎች በሰላማዊና ህጋዊ መንገድ እንዲሳተፉ ለማድረግ ክልሉ ዝግጁ ነው ብሏል። ሙሉጌታ ጽባ ከመቀሌ ዘገባ ልኳል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት አመራሮችና አባላት ወደ ትግራይ መጥተው በሰላማዊ ሕጋዊ በሚፈልጉት አገባብ መታገል እንደሚችሉ የክልሉ መንግስት ዳግም ጥሪውን በመግለጫው አቅርቧል። የክልሉ መንግስት ወደ ትግራይ መግባት የሚፈልጉ የደምህት አመራርና አባላት በሚፈልጉት አገባብ በትግል ተሰማርቶ እንዲታገሉ ለማድረግ ከወዲሁ ዝግጁ መሆኑ መግለጽ ይፈልጋል ብሏል። በመግለጫው ባለፈው ወር ደምህት በሰላማዊ ትግል ለመሳተፍ የትጥቅ ትግል ማቆሙን ማስታወቁ 塔乌萨。 የኢትዮጵያ መንግስት ከአሁኑ በፊት በሰላማዊና ህጋዊ መንገድ በሀገራቸው ውስጥ ገብተው መታገል ለሚፈልጉ የፖለቲካ ኃይሎች አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ ጥሪ ማስተላለፉ የሚታወስ ነው። በተመሳሳይ የትግራይ ብሔራዊ ክልላዊ መንግስትም በውስጥና በውጭ ሀገር በተለያዩ የትግል ስልት ተሰማርተው የሚገኙ የትግራይ ተወላጆችና የፖለቲካ ኃይሎች ወደ ክልላቸው ገብተው በሰላማዊና በህጋዊ መንገድ መታገል እንደሚችሉ የገለጸ መቆየቱን በወቅታዊ ጉዳይ አስመልክቶ ባወጣ የአቋም መግለጫ አመላክቷል። የትግራይ መንግስት አሁንም በሰላማዊና በህጋዊ መንገድ ከሚታገሉት የትግራይ ተወላጅና የፖለቲካ ኃይሎች ጋር ተቀናጅቶና ተቀራርቦ ለመስራት ዝግጁ ነኝ ብሏል። ለአሜሪካ ድምጽ ራዲዮ፣ ሙልጌታ ጽብሃ መቀለም